وخيالته ابي رسول ወሎ ክፍለ ሀገር ቃሉ ወረዳ ደጋን ከተማ ውስጥ በነዋሪው ህዝብና በፌዴራል ፖሊስ መካከል ግጭት መፈጠሩ ተገለጸ። ግጭቱን የቀሰቀሰው በፖሊሶች የታሰረ አንድ የወጣት ተወካይ በህዝብ ትብብር እንዲለቀቅ ከተደረገ በኋላ መሆኑም ታውቋል። አዲሱ አበበ ወደ አካባቢው ደውሎ የአይን ምስክር ነኝ ያሉ ሰው አነጋግሯል። አቡበከር የተባለው የደጋን ወጣት ትናንት እሁድ በፖሊስ ተይዞ ከተወሰደ በኋላ ህዝብ ቦታው ድረስ በመሄድ አስለቅቆታል ብለው አልማኙ። እንዴት አስለቀቁት? ለምን ታሰረ? ቀጥሎ ይቀርባል። ደጋን ከተማ ነው። ያው ጠዋት አካባቢ ላይ ነው ሦስት ሰዓት አራት ሰዓት አካባቢ ላይ ነው። የታሰረው መቼ ነው? እሱ ትናንት ጠዋት። እሺ። ያው ባጃጅ ምናምን ይዘው እየተንቀሳቀሰ እያለ ፖሊሶች ወደ ላይ ይዘን ሄድ ምናምን ብለውት ይዛቸው እየሄደ እያለ ፖሊስ ጣቢያ አካባቢ እንደደረሰ ናዚህን ወረዳ ይፈልግሃል ምናምን ብለው ፖሊስ ጣቢያ አስገቡት። ደጋን ውስጥ? አዎ። ከዚያ በኋላ ልዩ ሀይሎች በአንድ ፓትሮል መጡና ወደ አራት አምስት አካባቢ ናቸው ይዘውት ወደ ገርባ ወሰዱት። ገርባ ሩቅ ነው ቅርብ ነው ከደጋን ኪሎ ሜትር ነች። ቃሉ ወረዳ ከኮምቦሻ ሀያ ሶስት ከተማ ርቃ ነው የምትገኝ። ወደ ጋን ማለት ነው። ገርባም ደቡብ ወሎ ናቸው፣ ቃሉ ውስጥ አዎ። እና ወጣቱ ከዚያ በኋላ ይህን ነገር የሰማ ጊዜ ያው ተቃውሞን እያሰማ ድርጋ ፖሊስ ጣቢያ ሄዱ። እዚያ ምንም መፍትሄ ክስ ስላላገኙ ቀጥታ ተመልሰው ወደ ገርባ ሄዱ። ልዩን አስፈትሰው ተመለሱ። እንዴት አስወጡት? መኪና ላይ ነበረ። ሰዎቹ ወደኋላ በሚያፈገፍጉ በሚያፈገፉበ ሰዓት መኪናው ክፍት ነበር። ከዚያ ገብተው የነው አወጡት። ከመኪና ውስጥ ነው እንጂ ከእስር ቤት አይደለም። አዎ፣ መኪና ላይ ነበር። ከጀርባ ደግሞ የታሰረ ሰው ነበር። ደጋን አንጥተው ያሰሩት ማለት ነው። ገርቦች ደግሞ ተነስተው ደጋን መጡና ለነሱ ሳስሮ ነበር ነበርና ከደጋን እነሱ ጉያቸውን ወሰዱ። አቡበከርን ከመኪና ላይ አውርደው ሲወስዱት ፖሊሶች የሉም እንዲያ በአካባቢው ኃይሎቼ አንድ ፖሊስ ብቻ ና ይሆን እኔም ዘ ቦታ ይጅ ነበረኩኝ ልዩ ኃይሎች ነበሩ አራት ናቸው አምስት። እነሱ ምንም ያደረጉት ነገር የለም። ወደ ኋላ ብቻ ይፈፈጋሉ እንጂ ምንም ያደረጉት ነገር የለም። ወደ ሰው መሳሪያ ምናምን አላሳዩም። እኛ ያገኘነው መረጃ እስረኞች እንዳስለቀቃችሁ፣ አቡበከርን ብቻ ሳይሆን ሌሎችንም እንዳስለቀቃችሁ አስራ አምስት ሰዎች ቆሰሉ አራት ሰዎች ሞቱ። እንደዚህ ነበር የሰማነው። አቡበከርን ብቻ ነው ያስለቀቅነው። ሌላው እንደገና እስረኞች የሚለው ነገር ከዚህ በኋላ የተከሰተነው ደርባዎችም ልጃቸውን አስለቀቁ ደጋ

ማህበረሰቡ ተለያየ፣ በቃ መስኪና ተበታተነ፣ ሁሉም ወደ የቤቱ ገባ። ገርቦችም ተመልሰው ወደ ሀገራቸው ሄደዋል እና ቀጥታ ከዞሩ በኋላ ከሰባት ሰዓት ተኩል በኋላ ማለት ነው። ከዚያ ቀጥታ ፌዴራል መጣ፣ ወደ ገርባ አለፉ። ከዚያ ወደዚያ ወደ ገርባ አካባቢ ሲሄዱ ወጣቶች አልተበተዱ መሰለኝ መስኪል ውስጥ ያጋሚቷቸዋል መሰለኝ። እና እዚያ ቦታ ላይ እንግዲህ ብቅብቅ ተሰሷል እንደገና እንዳዲ ፌዴራሉ ሄዱ በኋላ የቂስ ሞን ብመሳሪያ ብዙ ነገር የተተኩሰው ከዚያ በኋላ ነው። መሞተም ቁስላትም ከዚያ በኋላ ነው የተከሰተው እንጂ ጠዋት አካባቢ ላይ ከስድስት ሰዓት በፊት ምንም አይነት ነገር የለም። እነዚህ ሁለት ነገሮች ብቻ ነው የተሰሩት። ከሰዓት በኋላ ነው አራት ሰው በሞቱ እነዚህ ቁስለኞቹ ምናምን የሚለው ከዞሩ በኋላ ያው ከሰባት ሰዓት በኋላ የተከሰተ ክሰት ነው። የእስረኞቹ ከተለቀቁ በኋላ ሰላም ነው። ለምንድን ነው እሱ ተኩስ የተከፈተውና ሰው የሞተው ወይም የቆሰለው? የምርጫ ምናምን አሁን ኢቲቪ ላይ የተላለፈው ነገር አለ። ያ ነገር እንደዚህ አሸባሪዎች ምናምን ተብሎ ነው የመጡት እና ትገራለች አሁን እዚያ ቦታ ላይ ወጣቶችን በሚያገኙ ሰዓት እዚያው ብጥብጥ ተነሳ። የቂስ ቦምብ በመሳሪያ ብዙ ነገር ተደረገ እና እዚያ ቦታ ላይ ያው ወደ አራት ሰዎች ነው የሞቱት። ያው ብዙ ሰዎች ይቆስለዋል። ያን ያህል ብለህ ለማለትም መናገር ይከብዳል። አይታወቅም፣ ቁጥሩ ሰዎችም እየተለቀሙ ወደ ባጅ ወስዷቸዋል፣ ፌዴራሎች ማለት ነው። ጥያቄም የተለያየ ውዝግብ የተነሳው ከምርጫው ጋር የተያያዘ ነገር አለው? ከምርጫው ጋር የተያያዘ ነገር የለም። መስከረም ሀያ ሰባት እሑድ ቀን ነበር አለ ምርጫው ሲካሄድ የነበረው። እንደዛ ልናገር ባላይ፣ መስከረም ሀያ ሰባት ላይ ምርጫ የሚባል አልተካሄደም። የተካሄደው ምንድን ነበር? የምርጫው ቀን ተራዝሞ እንደገና ነበር ምርጫው ሲካሄድ የነበረው። እሑድ የሚባለው ቀን ተዘሎ ማለት ነው ምርጫው ሲካሄድ የነበረ በድብቅ ማለት ነው። ህብረተሰቡን በማይወክሉ ሰዎች። በኢቲቪ የተላለፈውን ዘገባ ሰምታችኋል? አዎ፣ ሰምተና በጣም ነው ያዘንኩት። አሸባሪ አለ። እኛ ምንም አሸባሪዎችም አይደለንም፣ ሰላማዊ ሰዎች ነን። በቁጥጥር ስር ዋሉ፣ ፖሊስ ሞተ፣ ምናምን ተባለ። ፖሊስ የተመታ የሞተም ሰው የለም፣ እኛ አላየንም። የሞቱ ሰዎች ሲቪሎች ናቸው። አራት ሰዎች ናቸው በትክክል የሞቱት። ከፌዴራልም እንደዚህ አንድ ሰው ሙታል እየተባለ ነው። ሌላም አንድ ቁስለኝ አለ ይባላል እንጂ እንደዚህ ፖሊስ መሞቱ ነው ራሱ እኛ ከኢቲቪ ነው እንጂ የሰማ ነው አላየንም። ደጋ ላይ ያሉ ፖሊሶች ስንት ናቸው ቢባል አራት ሊሆን ይችላሉ። ገርባ በላይ እንደዚህ አሁን ፖሊሶቹ ቢቆጠሩ ፖሊሶቹ ከፍተኛው ፖሊስ እንደመጥ ግራ የሚያጋባ ነገር ነው፣ እና በጣም የሚገርም ነገር ነው የተናገረው። በኢትዮ በተለይ ማለት ነው ሰዎችን እያሸበሩ አሸባሪ ማለት ተገቢ አይመስለኝም ደራሽ ሳስበው አሸባሪ የሆነብን አሁን በተለይ በዋናነት የመንግስት አካላቶች ናቸው። እየመጡ ጠዋት ማታ እየረበሽን ያሉት እነሱ ናቸው እንጂ ሌላ አካል የለም። ምን ያረጓቸው? ምንም በማናውቀው ነገር አሁን ፌዴራል መላኩም ብሎ ህብረተሰቡ ማሸበሩ ራሱ ሌላ ነገር ነው። ምን አሁን የተፈጠረ ነገር የለም። ቀላል ነገር ነው የተፈጠረው ነገር፣ በውይይት በምን የሚፈታው ነገር። ይሄ ሁላ ፌዴራል ዛሬ ብታይ አሁን ህብረተሰቡ በቃ ጠዋት ጀምሮ ሱቅ ተዘግቶ፣ ገበያው የሚሄደው አቁሞ፣ በጣም ህብረተሰቡ ደንገጥ ቆጠን ያለው። ህብረተሰቡን እንደዚህ ማሸበር ደግሞ ተገቢያ አይደለም። አዲሱ አበበ በዚህ ጉዳይ ላይ የፖሊስ ክፍሉን ማብራሪያ ለማግኘት ያደረገው ጥረት እንዳልተሳካለትና ነገም ሙከራውን እንደሚቀጥል ገልጦልናል። ከአሜሪካ ድምፅ ሬዲዮ ያደመጣችሁት የዕለቱን አብይ ርዕስ ነበር።